ጀርመን ሀገር ውስጥ ወደ አራት ሚሊዮን የሚጠጉ ሙስሊሞች ይኖራሉ። የሃይማኖት ነፃነታቸው የተጠበቀላቸው ሲሆን ብሎም መስጊዶችን በነፃ መገንባትና የሙስሊም በዓላትን አንዳችም ገደብ ሳያርፍባቸው ማክበር ይችላሉ። በብዙ የመንግስት ትምህርት ቤቶች ውስጥ የእስልምና እምነት እንደ አንድ የትምህርት አይነት፣ በአምስት የሀገሪቱ ዩኒቨርሲቲዎችም ውስጥ ኢማም ለመሆን ለሚፈልጉ ሰዎች ስልጠና ይሰጣል። ይህ ሙስሊሞችን በጀርመን ህብረተሰብ ውስጥ ለማዋሃድ በተጀመረው ስራ ላይ ትልቅ መሻሻል መመዝገቡን ያረጋግጣል። ያም ቢሆን ግን በጀርመን የሚገኙ የእስልምና እምነት ተከታዮች ከክርስቲያኖችና ከይሁዲዎች እኩል እንደማይታዩ ከሶሻል ዴሞክራቶቹ ፓርቲ ኤስፔዴ ጋር ቅርበት ያለው የፍሬድሪሽ ኤበርት ተቋም ከጥቂት ጊዜ በፊት ያወጣው ጥናት ውጤት አረጋግጧል። ጥናቱን ካካሄዱት መካከል አንዷ የሆኑት የእስልምና እምነት ተመራማሪ ወይዘሮ ራይም ሽፒልሃውስ እንደሚገምቱት እስልምና ከክርስትናና ከይሁዳዊነት ጋር በአንድ ደረጃ መታየት እስኪጀምር ድረስ ገና ብዙ መሰራት ይኖርበታል። እኛ በተጨባጭ እንደተመለከትነው ነው። እውቅና ማግኘት ማለት አንድ ሰው እምነቱን በነፃ መከተል ሲችል ነው። በሌላ አነጋገር እውቅና ማግኘት ለሃይማኖት ነፃነት አስፈላጊ ነው። ለእምነትም አስፈላጊውን አክብሮትን የመስጠትን ሁኔታም ያስገኛል። ህጋዊ እውቅና መስጠት ማለት ደግሞ በዚች ሀገር ውስጥ የእስልምና ክርስትና እምነት ተከታዮች መኖራቸውን መቀበል ማለትም ነው። ሙስሊምሽን በፈክሮንግ እንዲዝም ላንድ ሙስሊሞች ከክርስቲያኖችና ከይሁዲዎች ጋር እኩል እውቅና ባለማግኘታቸው የተለያዩ ችግሮች እንደሚያጋጥሟቸው የህግ ባለሙያው ማርቲን ሄርሶክ ገልጸዋል። ከነዚህ ችግሮች አንዱ የቀብር ስነ ስርዓትን ይመለከታል። Bestattung nach islamischem Ritus. የእስልምና ሃይማኖት በሚያዘው መሰረት የቀብር ስነስርዓታቸው እንዲከናወን ሲሉ ብዙ ሙስሊሞች አስክሬናቸውን ወደ ትውልድ ሀገራቸው ያስልካሉ። በዚያ ወጪው ዝቅተኛ በመሆኑ ብቻ ሳይሆን እዚህ ጀርመን ሀገር ውስጥ በቀብር ወቅት ተግባራዊ ሊሆን የማይችሉ ስርዓቶች በመኖራቸው ነው። ይሁንና ካለፉት ዓመታት ወዲህ ይህንን በተመለከተ አንዳንድ ለውጦች ተደርገዋል። ከግማሽ በሚበልጡት የጀርመን ፌዴራዊ ክፍላተ ሀገር ውስጥ የሚኖሩ ሙስሊሞች በስርዓተ ቀብር ወቅት ከእምነታቸው ውጭ በመሄድ የሬሳ ሳጥን መጠቀም እንደማይገደዱ እንዲሁም ማዘጋጃ ቤቶች በሚያስተዳድሯቸው ቦታዎች ከተቀበሩ የአስከሬኑ አቀማመጥ ወደ ሜካ አቅጣጫ እንዲሆን መፈቀዱን የሕግ ባለሙያው ማርቲን ሄርሶግ አስረድተዋል። ይሁንና የሙስሊሙ ማህበረሰብ ራሱ የመቃብር ቦታ ማስተዳደር አይችልም። ማዘጋጃ ቤቶች ለአንድ ማህበረሰብ ይህንን ፈቃድ የሚሰጡት ብዙ ህዝብ የሚያስተዳድሩ ተወካዮች ወይም ድርጅቶች ሲኖሩት ብቻ ነው። በወቅቱ ይህን ቅድመ ግዴታ ያሟላ አንድም የሙስሊሞች ድርጅት ጀርመን ሀገር ውስጥ እንደሌለ ማርቲን ሄርሶግ አመልክተዋል። በጀርመን ሀገር የሚኖሩ የእስልምና እምነት ተከታዮች ግን ይህን እንደ አሳማኝ ምክንያት አልተቀበሉትም። የእስልምና እምነት ተመራማሪ ወይዘሮ ራይም ሽፒልሃውስ እንደሚሉት ዋናው ምክንያት እስልምና በጀርመን ሀገር እንደ ክርስትናና ይሁዳዊነት በአገር አቀፍ ደረጃ እኩል እውቅና አለማግኘቱ ነው። በዚህም የተነሳ ለእስልምና እውቅና መስጠትን በተመለከተ ከግማሽ በሚበልጡት የጀርመን ፌዴራዊ ክፍላተ ሀገር ውስጥ የተወሰዱ የማስተካከያ እርምጃዎች በወቅቱ ይበልጥ ሊሻሻሉና በመላ ጀርመን ውስጥ ሊስፋፉ እንደሚገባ ወይዘሮ ራይም ሽፒልሃውስ ከማሳሰብ ወደኋላ አላሉም።